የፌዴራሉ ጤና ጥበቃ ሚኒስትር ዶክተር አሚር አማን በድሬዳዋ ከተማ በሚገኙ የህክምና ተቋማት ተዘዋውረው የችኩንጉጊያ ታማሚዎችን አይተዋል። ሚኒስትሩ ከድሬዳዋ አስተዳደር ካቢኔ ጋርም ውይይት ያካሄዱ ሲሆን ሰማንያ የሚሆኑ ባለሙያዎች ከፌዴራሉ መስሪያ ቤት ወደ ድሬዳዋ እንደሚላኩ አስታውቀዋል። በጤና ተቋማቱ የህክምና ድጋፍ ያገኙ ታማሚዎች ቁጥር 29 500 መድረሱ የተነገረ ሲሆን ለህመሙ የተጋለጠው ሰው ቁጥር ግን በአጠቃላይ በእጥፍ ሊጨምር እንደሚችል ድሬዳዋ ውስጥ በተካሄደው ውይይት ላይ ተነግሯል። አዲስ ቸኮል ከድሬዳዋ ዝርዝሩን ልኳል። ባለፈው ሳምንት ከመንግስት አመራር በተሻለ አፈጻጸም የበጎ ሰው ሽልማት አሸናፊ ዶክተር አሚር አማን ዛሬ በድሬዳዋ ተገኝተው በጤና ተቋማት የተኙ የቺኩንጉኒያ ህሙማንን ጎብኝተዋል። በጉብኝታቸው ወቅት ከህሙማንና የጤና ባለሙያዎች ጋር ውይይት ያደረጉ ሲሆን ከጤና ባለሙያዎች የቀረቡ የግብዓት ጥያቄዎችን ሚኒስቴር መስሪያ ቤታቸውን እንደሚያሟላም ተናግረዋል። በዋነኝነት ዛሬ የሚመጣት አንደኛ እየተሰጠ ያለ አገልግሎት ምን ይመስላል፣ ያሉ ክፍተቶች ምን አሉ፣ የሚስተካከሉ ነገሮችን ለማየትና ለመነጋገር ነው ከኋላቶች ጋር ሁለተኛ በየጤና ተቋሙ እየተሰጠ ያለ አገልግሎትንና በመከላከል ስራ ላይ እየተሰራ ያለ ቦታ ለማየት ነው የተገኘው። የጤና ተቋሞች ያለውን ለማየት ነው ለመጎብኘት ሞክረናል። አብዛኛው ቦታ ላይ አገልግሎት እየተሰጠ ቢሆንም አንዳንድ የግብአት ክህሎቶችን አይተናል። ለምሳሌ ከላብራቶሪ ጋር ተገናኝቶ የላብራቶሪ ግብአቶች። ሚኒስትሩ ከጉብኝት መልስ ከድሬዳዋ አስተዳደር ከፍተኛ አመራሮች ጋር ውይይት አካሂደዋል። በወቅቱ በድሬዳዋ ያለውን የቺኩንጉንያ ወረርሽኝ ይዞታና ለመከላከል የተከናወኑ ተግባራትን በተመለከተ ለውይይት መነሻ ጽሁፍ የቀረበ ሲሆን አመራሮቹም አሉ ያላቸውን ጥያቄዎች አቅርበዋል። ከንቲባ አህመድ መሐመድ ከጥቅምት ወር ጀምሮ የወባ ወረርሽኝም ሊከሰት ስለሚችል የበሽታ መከላከል ስራውን በተለይ በመድሃኒት ርጭት ቢንቢዎችን የማስወገድ ስራው ወባን ለመከላከልም ስለሚጠቅም ከወዲሁ አስፈላጊው ጥንቃቄ እንዲደረግ አሳስበዋል። ምክትል ከንቲባ ከድር ጃዋር በበኩላቸው እንዲህ ብለው ነበር። ከቺኩንጉንያ ጋር ታይዛ ክቡር ከንቲባ በሚመራው መድረክ ላይ ዴይሊ እንገናኛለን፣ ግን ቁጥሩ ኤግዛክት ነው ብለን ማስቀመጥ ይከብዳል። አሁን እዚህ ላይ ሀያ ዘጠኝ ሺህ ነው የሚለው ከዚህ የበለጠ ቤት ውስጥ ኦሬዲ ተመሳሳይ ነው። ሰው ሲታከም ሆስፒታል ሲገባ ተመሳሳይ በሽታ በቃ ከለላ ፕሮቴክት እንዲደረግ ብሎ ምክርም ፓሪስታሞንም ሌሎቹ መድኒት ሰጥቶ ስለሚሄድ ሌላውም ሰው ቤት ውስጥም ሲያዝም በዛው ልክ ነው እዛም ቤድም አድቫይዝ የሚደረገው የሚል ነገርም ስላለ ቁጥሩ ከዚህ በላይ ነው። የዳታ ጉዳይ ላይ በ29 ሺ ሰው ባንይዘውና ሞር ዳን ሲክስቲ ታውዘንድ ማለትም ይቻላል። በዛ ልክ ነው። አሁን እኛ ለምን አንድ ቤተሰብ ውስጥ ያለው ሶስት አራት ነው። ከእኛ ፋሚሊ ብንጀምር እዚህ ያለው አመራር እንግዲህ በየፋሚሊ ሁለት ሶስት ሰው ተኝቷል። ግን እናውቃለን ብለን ፕሮ ፕሮቴክት የምናደርገውና የዳታ ጉዳይ ላይ ሴንሲቲቭም ስለሆነ በዚሁ አጋጣሚ ያው ክቡር ሚኒስትሩ ማግኘታችንም ለእኛም አንድ ኦፖርቹኒቲ ነው። ግን ትልቁ ነገር ፊልም እናደርገዋለን በጊዜ ግን አልደረሳችሁልንም የሚል ፊሊንግ አለ። እንዳስተዳደር የጤና ጥበቃ ሚኒስትሩ ዶክተር አሚር አማን ሚኒስቴር መስሪያ ቤታቸው በሽታው መከሰቱ ከታወቀ ማግስት ጀምሮ አስፈላጊውን ድጋፍ ሲያደርግ ቆይቷል ብለዋል። ቁጥሩን በተመለከተ አሁን የጤና ቢሮ ኃላፊም ሲሆን ተቋቁሞ በዋነኝነት ጤና ተቋሚ መጪዎች ነው እየተቆጠረ ያለው በየቤቱ ያለው ቁጥር ያንጨምረል ስለዚህ፣ አንዱ የጤና ኤክስቴንሽን ፕሮግራሙን ተጠቅሞ በየቤቱ ያለውን ቁጥር ማወቁ ለሕክምናውም ለአጠቀላገሎ ተስታቱን በጣም ጠቃሚ ስለሆነ እሱን አንዱ እያስታክን ምን የቁጥሩን በቁጥሩ ልክ አንድ ሰው መጎዳት የለበትም። በጤና ሚኒስተር የበሽታው ኮንፊርም ይደረገው ላብራቶሪ ላይ ነው። ኦገስት አንድ ነው ወደ እኛ የመጣው ኦገስት እንዳደረግን ቲሞች የጤና ሚኒስተር አብረው እየሰሩ ያሉትም እነዚህ ናቸው። ይሄን የሚመሩ በበለነት የሚመሩ ፌም የሚባል ተቋም አለ። ያ ተቋም ኃላፊዎችም እነዚህ ናቸው። ይሄን ወር ሙሉ እየተመላለሱ ሲያግዙ ነበር። የግብዓት እጥረት እንደተገለጸልን፣ ወዲያውኑ የአይቪ ፍሉድ ፓራሳሞል፣ አይቪ ካኑላ በሙሉ እዚህ ያለን ስቶር ወር ላይ ከበቂ በላይ ነው ያለው ለስድስት ወር ለሰባት ወር አገልግሎት የምንጠቀሙበትን ነው ወዲያው ሞብላይዝ አድርገን ያመጣነው። ኬሚካሉን በተመለከተ በዚሁ አጋጣሚ የሞስኪቶ አድልት ሞስኪቶ በፕሮፖክሸር የመገደል መጠኑ በጣም ዝቅተኛ ነው። አሁን ደ ሰርቪስ ሞስኪቶ የሚባለው ማለት አይሞትም በፕሮፖርሽን። ስለዚህ ለዛ ነው ኬሚካል ርጭቱ ላይ ኤንቫይሮንመንታል ላይ የተወሰነ ችግር ስላለበት ማሲቭ ነው ለርጭት ያደርገው ለዛ ነው ለዚህ ለኤድስ ሞስኪቶ ማለት ነው። ለወባ ግን ፍቱን ነው። ወባ መርጨቱን እንቀጥላለን። ቅድም ክቡር ኮንቲባውም እንደገለጹት ኦክቶበር ላይም ችግር ስለሚኖር ከተማው ሙሉ መርጨት እንቀጥላለን። ለዚህ ለችኩንጉንያ ፊቨር ግን ሞስኪቶን ካደገ በኋላ የሚገል ኬሚካል የለም ዓለም ላይ ሆነ በጣም ጥቂት ነው የሚጠቅመው ላርባ እያለ አቤት ኬሚካል አለ እሱን እየተጠቀም እጥረትም የለም። በቂ ሁኔታ ነው ያለው፣ እየተረጨ ነው። በሽታውን የምታስተላልፈው ትንኝ በዋናነት በቀን የምትነክስ በመሆኗ በአጎበር ለመከላከል አስቸጋሪ እንዳደረጋትና የኬሚካል ርጭትም የቺኩንጉንያ አስተላላፊ ኤደስ ትንኝን እንብዛም የማይገድል በመሆኑ የመራቢያዋ ቦታ የሆኑ የአቆር ውሃዎችን ማዳረቅ እንደ ዋነኛ መፍትሄ ቀርቧል። የአቆር ውሃዎችን በማዳረቅና ተያዥ የቅድመ መከላከል ስራዎች ላይ የድሬዳዋ አስተዳደር አመራሮች በሙሉ አቅማቸው እንዲሰሩ ዶክተር አሚድ ጥሪ አቅርበዋል። በቀጣዩ ሳምንትም እስከ ሰማኒያ የሚደርሱና በልዩ ልዩ ማዎች የተመረቁ የሕክምና ባለሙያዎች ከፌዴራል ወደ ድሬዳዋ እንደሚመጡ ዶክተር አሚን ጨምሮ አስታውቀዋል። የአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።